ላለፉት አምስት ዓመታት በግብፅ ካይሮ የኖረው ኤፍሬም መብራቴ ሕይወቱ በጣም ራስ ሥጋት ውስጥ ከወደቀች መሰነባበቷን ይናገራል። ከግብፅ የጸጥታ አካላትና ወጣቶች የሚደርስ ጫና በአንድ በኩል ማንነትን የለየ ከሌሎች ኢትዮጵያን ስደተኞች የሚደርስ ጥቃት በሌላ በኩል የስደት ዘመኑን ፈታኝ እንዳደረጉበት ይናገራል። ኤፍሬም ከኢትዮጵያ ተሰደው ግብፅ ከተጠጉ የኦሮሞ ማህበረሰብ አባላት መካከል የተደራጁ ወጣቶች ምክንያት እየፈለጉ ጥቃት እንደሚከፍቱ ይናገራል። የቅርብ ጊዜው ክስተት ድምፃዊ ሀጫሉ ሁንዴሳ መገደሉ በተሰማ ማግስት ስለ መድረሱም ያስረዳል። አሁን ሰሞኑን የደረሰብን የደረሰብንኝ አሁን ተመትቻለሁ፣ ጓደኞች ተወግተዋል። በካራ ስምንት ነው ጠቅላላ የተወጉት። ደረቴ ነው እዚህ እንትኔ ላይ ነበር፣ በጡብ ነበር የተመጣሁት። ደህና ነኝ። ሻይ ቤት አለ። ከሻይ ቤቱ ላይ በሩ ላይ ቆሙ እና ግማሾች ገቡ። ወደ ስልሳ አካባቢ ይሆናሉ። ምንድን ነው ምናምን ብሎ ባለካፌው ሲጠይቃቸው እናንተ ፈልገን እነዚህ ፈልገን አሉ። ከዛ በኋላ ልክ ያው ማለት በማንኛውም አጋጣሚ ችግር ብታደርስም እስር ችግር ቢደርስብህን ደግሞ ሌላ ወደ ስለማትፈልግ እኛ የመሸሽን ስራ ልንበር ልንሰራ የሞከርነው ማለት ነው። ነገር ግን ያዙን ማለት ነው። ያዙን በካራ ወዲያውኑ፣ የሚያመልጠው አመለጠ የማያመልጠው በተወጋ። ከዛ በኋላ ግብፃውያን እንደገና ገብተው በመካከል ለማእንትን ለማለት ሞከሩ። ግን ዞሮ ዞሮ መጨረሻ ላይ እነሱ አሳምኗቸው ወደ እነሱ ነው የሆኑት። ከዛ ጠርሙስ በጠርሙስ እየወረወሩ ሁሉ እየሳፉን ነው ሩጠን ያመለጥ ነው ከግብፃውያን ጋር ማለት ነው። ኤፍሬም በዕለቱ የተጎዱ ሰዎች የህክምና እርዳታ ለማግኘት ያደረጉት ጥረትም ከፍተኛ መስተጓጎል እንደገጠመው ይናገራል። መታወቂያ ነበር የሚጠይቁን ስንሄድ፣ ገና ከበሩ ላይ መታወቂያችን እናሳያቸዋለን። አይቶ ከውስጥ ይገባሉ አናክመን ብለው ነበር የሚመልሱን። እዚያ ናይም ሌላ ቦታ ሂዱ ተቋማ ስትሆን የት እንሂድ ስንል አናክመን። ከዛ መጨረሻ ላይ አዩኒ ነው ምናምን የሚባል ሆነ ምስቶች አለ እዛ ሩቅ ቦታ ነው። ከዛ ሄድን እዛ ቦታ ሄድን ገባን። በቃ ምንም ልትገባበት የማትችል ነገር ማለት ነው ያ ሁሉ ተራ አልደርሰው ብሎ የቆመበት ቦታ ላይ ነበር የሄድነው ማለት ነው። መጨረሻ ላይ ጠዋት ነበር እንደዛ የሆነው። እስከ ሌሊቱ ስድስት ሰዓት ማለት እንደ ኢትዮጵያ አቆጣጠር ነው ምነግር ተራ አልደረሰንም ነበር። ኤፍሬም በስደት ሀገር ውስጥ የአምልኮ መብትን የሚገፉ እንቅስቃሴዎች ተደራጅተው በሚያጠቁ ወጣቶች አማካኝነት እንደሚፈጸምም ይናገራል። የስደተኞች ግጭት፣ የአካል ጉዳት እስር፣ እንዲሁም እስከ ሞት የሚደርስ ዜና ስደተኞች በሚያዘወትሯቸው አርበን፣ ማዕዲና፣ ዘይቱን አካባቢዎች መደጋገማቸውን ይናገራል። ላለፉት አስር ወራት በካይሮ የኖረው አብዲ ኑርም በስደተኛው ማህበረሰብ ዘንድ እየተፈጠረ ያለው ግጭት ሰለባ እንደሆነ ይናገራል። እኔ ፎቶ አንስቼ ልክ ላለሁ ከፈለክ እኔ ጭንቅላቴን ነው የመቱኝ። መጡኝ በድንጋና በጠርሙዝ እና በዱላ ነው የመቱኝ። እኔ እንደ ግሌ ከዛው የደረሰብኝ ሻይ ቡና ከምንልበት ካፌ ነው መጥተው በጮ ለውግተው ነው ሄዱ፣ ቀጥቅጠውም በቃ ሚስሪ ራሱ አላስጣለንም። እነሱ በሰዓቱ እኛ ጮኸን ፖሊስ ብንጠራም ፖሊስ አይደርስልንም፣ ግብፃውያንም አይገለግሉንም። ተጎድተን እኛ እየታሰርን እኛ ተጎድተን እኛ እየተመታን ያለን ምንም መኖር አልቻልንም በቃ አብዲ ጥቃት አድራሾቹ የተወሰነ የህብረተሰብ ክፍል ለይተው ያጠቃሉ ብሎ የደመደመበትን ምክንያት ተጠይቆም ይህንን ተናግሯል። አማርኛ ቋንቋ የሚናገር አረንጓዴ ቢጫ ቀይ ልብስ በስህተት የለበሰ ጉትቻ ያረገ ከማህተባቸው ላይ መስቀል አረንጓዴ ቢጫ መቀይ መስቀል ያደረገ የራሳቸውን ሰው ራሱ ሳይቀር በቃ ታድንን ያለ ነው። ሁለቱም ቅሬታ አቅራቢዎች አቤቱታቸውን ለማሰማት ያንኳኳቸው በሮች ሁሉ እንዳልተከፈቱ ተናግረዋል። አብዱል ባሄቅ አሶካዮ በካይሮ የኦሮሞ ማህበረሰብ መሪ ናቸው። የማህበረሰቡ አባላት በሀገሬው ሰው ዘንድ የሚደርስባቸው የማግለል ጤና ኬላን የመሳሰለው አገልግሎቶችን መነፈግ፣ ውሃ እየቆረጣችሁ ነው በሚል ድብደባ የሚደርስባቸው ተጠቂዎች እንጂ ሌላውን ስደተኛ የሚያጠቁ አለመሆናቸውን አንስተው ያስረዳሉ። ቀደም ብሎ የተሰሙ ቅሬታዎችንም አይቀበሉም። ኩኒ ዱገራ ከንፈጋቴ ላልች ጊቢንሲ ሰባ እንጅራ። ይሄ በእውነቱ ከእውነት የራቀ ነው። እነሱ በተባበሩት መንግስታት የስደተኞች ጉዳይ የሶስተኛ አገር እድል ለማግኘት ብለው ከአረቦች ጋር አብረው በአሁኑ እየተሰማ ያለውን የኦሮሞ ድምፅ ጥላሸት ለመቀባት በተለያዩ ጊዜ ጥቃት ለመሰንዘር ሙከራ ሲያደርጉ ነበር። የኦሮሞ ተወላጆች በአሁኑ ሰዓት በአገር ቤት እየተካሄደ ስላለው ሁኔታ የተቃውሞ ሰልፍ ሲያደርጉ ባለፈው በሰልፉ ውስጥ በሰርጎ በመግባት ለሰልፉ የወጡትን ሰዎች በስድብና በተለያየ መንገድ ሲያስቀይሟቸው ነበር። በተጨማሪም የዚህ አገር ወጣቶችና ፖሊሶችን በመጠቀም የኦሮሞ ልጆችን ሲያስፈራሩና ያሳስሩ ነበር። ስለዚህ ዩኤንኤችሲአር ጨምሮ የአገሩ መንግስት የኦሮሞ ህዝብ ሰላማዊ ህዝብ መሆኑን እንዲያውቁ በዚህ አገር ያለን የማህበረሰብ አባላት ጥረት አድርገናል። በተለይ የአገሩ ጸጥታ ኃይሎች በኦሮሞና በአማራ ስደተኞች መካከል ለተፈጠረው አለመግባባት ሰላም እንዲያወርዱ ተደርጓል። ሁሉም ስደተኛ ነው። ሁሉም እንደ በፊቱ አብሮ እየኖረ ነው ያለው። ከሁለቱም አካል ግን በቂ ግንዛቤ ሌላቸው አሉ ችግር ሊፈጥሩ የሚችሉ ያ ደግሞ የአማራውንም የኦሮሞውንም ወገን የሚወክሉ አይደለም እና ይሄ ጉዳይ ይህን ይመስላል ለማለት ፈልጌ ነው። አማራሌ በከቧኒ ኡመት ኦሮሞ ከንቱቱ ቀንሱኔስ ኡመት አማራ ሁንደስ በቀታሀ ኩኒስ ከኖመ ፈካታ የቹ በርባዴት አብዱልባሂ ቃሱ ካዮ መሰል የግጭት ስሞታዎች እየተደጋገሙ የመምጣታቸውን ሁኔታ በማንሳት ኢትዮጵያን በስደት በሚኖሩባት ካይሮ የተሻለ መግባባት ላይ እንዲደርሱ ምን መደረግ አለበት ብለን ስንጠይቃቸው ይህንን መልሰዋል። ከነ ርድቲ ሁጅታ ቱሬ ኮሚኒቲ ሌን ኦሮሞ ብየካነ ጅረን ኮሚኒቲ ሌን ሸምቱ ጅራ በዚህ ጉዳይ እየሰራን ነበርን። እዚህ አገር አምስት የኦሮሞ ማህበረሰብ ነው ያሉት። እነዚህ ማህበረሰቦች በአገሩ በስደት የሚኖሩ ሰዎች ሁሉም እኩል እንደሆኑ የተለያዩ የፖለቲካ አመለካከት ቢኖራቸውም ተስማምተው ተቻችለው እንዲኖሩ አባሎቻቸውን የግንዛቤ ትምህርት እየሰጠናቸው ነበር። ይቺ አገር አገራችን አይደለችም። ከሕዳሴ ግድብ ጋር በተገናኘ እነሱ ሁላችንንም በአንድ ዓይን ነው የሚያዩን። በግብጽ በስደት ያሉት ከዚህ ከግድቡ ጀርባ እንደሌሉ ግንኙነትም እንደሌላቸው የግንዛቤ ማስጨበጥ ስራም ስንሰራ ነበር። የተባበሩት መንግስታትን የስደተኞችን ጉዳይ ጨምሮ ሌሎች የሰብአዊ ድጋፍ ሰጪ ድርጅቶች ስለዚህ ለዚሁ ተጨማሪ ምስክር ሰጥተውን ነበር። እኛም በትልቅ መድረክ ከአማራ ማህበረሰብ መሪዎች ጋር ለመመካከር ፍላጎት ነበረን ግን እነሱ ፍቃደኛ ስላልሆኑ ጉዳዩን እንዲሁ አለፍን ማለት ነው። ገሩ ሳን የመማዋን ንተይኒ ዲፎንሳኒን ዲፍኔ ብረ ደብርኔ ጀቹ በዚህ ዘገባ ውስጥ በግብፅ የሚገኘው የኢትዮጵያ ኤምባሲ ሐሳቡን ያጋራን ዘንድ ለቀናት ያደረግነው ጥረት አልተሳካም። ከግብፅ መንግሥት ተወካዮች የሚሰጥ መልስንም ለማካተት ያደረግነው ጥረት ለዛሬ አልተሳካም። አካተን በሌላ ዘገባ ለመመለስ እንሞክራለን። እንደ አውሮፓውያን አቆጣጠር ሐምሌ 2020 ዓለም አቀፉ የስደተኞች ድርጅት የግብፅ ቅርንጫፍ ባወጣው ወርሃዊ ሪፖርት ላይ በሀገሪቱ ከሚገኙ ከ250 ሺህ ስደተኞች መካከል 16181 ኢትዮጵያውያን ጥገኝነት ጠያቂዎችና ስደተኞች መሆናቸውን ይፋ አድርገዋል። ለአሜሪካ ድምፅ ሀብታሙ ዝዩም ዋሽንግተን ዲሲ